በትራምፕ ላይ የተቃጠው የቅዳሜው ግድያ ሙከራ አንድምታን በመራጮች አይን የሚለው ነው። ቀጣዩ ዘገባችን ደግሞ ዩናይትድ ስቴትስ መራጮች ባለፈው ቅዳሜ በሪፐብሊካኑ ፕሬዚዳንታዊ ዕጩ ዶናልድ ትራምፕ ላይ የተደረገው የግድያ ሙከራ ሊያስከትል የሚችለውን ተጽዕኖ እየመዘኑ ነው። የአሜሪካ ድምጽ እስከ አስተርነስ የሪፐብሊካን ጉባኤ እየተካሄደ ካለባት ሚሎዌኪ እንደዘገበው ድንገቱ በሀገሪቱና በጥቅምት ወር መገባጃ በሚካሄደው ፕሬዚዳንታዊ ምርጫ የሚኖረውን አንድምታ ማጤን ይዘዋል። የአሜሪካ ድምጽ የሩሲያ፣ የስፓኝ፣ የፋርስና የኮሪያ ቋንቋ አገልግሎቶች ያኩሏቸውን ጨምቆ ያደረሰን ዘገባ አላ ከበደ እንደሚከተሉ ያቀርበዋል። በዶናልድ ትራምፕ ላይ የተደረገው የግድያ ሙከራ በፖለቲካ አመለካከቶች በጽኑ የተከፋፈለችውን ሀገር በእጅጉ አስደንግጧል። በመካከለኛው ዩናይት ስቴትሷ የዊስካንሰን ክፍለ ግዛት ከትላንት በስቲያ ያሰኘው በተጀመረው የሪፐብሊካን ፓርቲያቸው ጉባኤ ላይ የተገኙና ዕጩያቸው ለሆኑት ትራምፕ ለመጸለይ የተሰባሰቡ የፓርቲ ተወካዮች ግድያ ሙከራው ትራምፕን ይበልጥ ጠንካራ ያደርጋቸዋል ይላሉ። ሃሪሰን ሙሰልዋይት የደቡብ ካሮላይና ሪፐብሊካን ፓርቲ ተወካይ ናቸው። ፕሬዚዳንት ትራምፕን ጨምሮ ሁላችንም ለመታገልና ለማሸነፍ ቆርጠን እንድንነሳ አድርጎናል። ፕሬዚዳንት ትራምፕ ዊንስተን ቸርችል የነበራቸውን አይነት ጠንካራ መንፈስ አላቸው። በባህር ዳርቻ ይሁን በከተሞች አልያም በጎዳናዎች የትምዩንየት እንገጥማቸዋለን እናም አሁን ማሸነፋችን ቁርጥ ነው። ጄምስ አውዚር ከዚያው ከዊስከንሰን ክፍለ ግዛት የሆኑ መራጭ ናቸው። በአሜሪካ ፖለቲካ ሁከት ወይም ብጥብጥ ቦታ የለውም ይላሉ። ሰዎች የየግል አስተያየት አላቸው፣ ማንም ግን በግል አስተያየቱ ሳቢያ የጥቃቱ ኢላማ መሆን የለበትም። ማለት ለዚያ ነው እኮ ማን ምራን ስንል ድምጻችን የምንሰጠው። በመሆኑም በዚሁ የተነሳ ሰዎችን የጥቃቱ ኢላማ ማድረግ ማቆም አለብን። ከሚዙሪ ክፍለ ግዛት የመጡት መራጭ ኤሚ ዴክሉ ደግሞ ትራምፕ ከተነጣጠረባቸው ጥቃት መትረፋቸው ተመራጭነታቸው እንዲጨምር ያደርጋል ባይ ናቸው። አንድ ነገር በደረሰባቸው ቁጥር አሸናፊነታቸውን የበለጠ የሚያጠናክር ሆኖ ይሰማኛል። ከገናናነት እርከን ተቃርበዋል። በእነዚህ ሁሉ ነገሮች አልፈው አሁንም ግስጋሴያቸውን አልገቱም። ኒውዮርክ ላይ ለአሜሪካ ድምፅ አስተያየታቸውን ያጋሩ መራጮች በበኩላቸው ጥቃቱ በአሜሪካ ፖለቲካ ውስጥ ሊያሳድር በሚችለው አንድምታ መረበሻቸውን ይናገራሉ። ቪንሰንት የኒውዮርክ ክፍለ ግዛት ነዋሪ የሆኑ መራጭ ናቸው። እንደ አብዛኞቹ ሰዎች ከፍተኛ ድንጋጤ ያድረውብኝ ነበር። አሜሪካ ውስጥ ፈጽሞ መሆን የሌለበት ነገር ነው የሆነው። ከዚያ በብዙ የተሻል ልንሆን ይገባል። ከዚህ አንጻር ሁለቱም ወገኖች ከዚህ የተሻለ ስራ መስራት ይጠበቅባቸዋል። ጃን ደግሞ የኒውዮርክ አጎራባቿ የኒው ጀርዚ ክፍለ ግዛት መራጭ ናቸው። በልዩነታችሁ ዙሪያ ተነጋገሩ። በዚህ የተነሳ ሰዎችን ለመግደል መሞከር አያስፈልግም። ሲድኒም ሌላዋ የኒውዮርክ መራጭ ናቸው። እኔ የፕሬዚደንት ትራምፕ ደጋፊ አይደለሁም። ሙሉ በሙሉ ጆ ባይደንን ነው የምደግፈው። እንደኔ አስተያየት ሁለቱ ወገኖች የተጋጋለውን ሁኔታ በጥቂቱ ዝግ ሊያደርጉት ይገባል። በፖለቲካ አመለካከቶች ልዩነት የተነሳ ማንም ሕይወቱን እስከ ማጣት የሚያበቃ ምክንያት የለም። በፔንሲልቬንያ የምርጫ ዘመቻቸው ወቅት በትራምፕ ላይ የተቃጣው ጥቃት የፖለቲካ ውጥረቱን የማርገብ አስፈላጊነት የሚያሳይ ነው የሚሉት ደግሞ የቴኔሲ ክፍለ ግዛቷ መራጭ ሎራ ባይገር ናቸው። አንዳች አነሳሽ ንግግሮችንና ቁጣውን ዝቅ ማድረግ ያለብን ይመስለኛል። ለምን እርስ በርስ አንነጋገርም? ሁሉም በራሱ መንገድ እየገፋና እያሳደገ መጥቶ ሁሉንም ነገር ከለየለት ደረጃ አድርሶታል። ያን የመሰለ ሁኔታ እንዲፈጠር ምንም አይነት ምክንያት የለም። አንድነት ያስፈልገናል። እርስ በርስ መነጋገር፣ በቃ መነጋገርና መደማመጥ መጀመር አለብን። የፔንስልቬንያ ክፍለ ግዛቷ መራጭ ክሪስቲን ቤሊት ደግሞ ጥቃቱ ተጨማሪ ጥበቃ አስፈላጊ መሆኑን ያሳይ ነው ይላሉ። ይህ በመፈጠሩ ንጹሐን መሞታቸው በጣም ያሳዝናል። ነገር ግን ነገሮች ትንሽ እስከሚረጋጉ ድረስ አሁን ለሁሉም ሰው ተጨማሪ ጥበቃ ይደረጋል ብለን ተስፋ እናደርጋለን። ጉባኤው እየተካሄደ ወዳለባት ወደ ዊስኮንሰን ስንመለስ ዳውን ጉድማን በበኩላቸው የቅዳሜው ሁከት የአሜሪካን ፖለቲካ ይቀይራል ብለው እንደሚያምኑ ይናገራሉ። ባይደንም ሆኑ ትራምፕ፣ ማንም ይሁን ማን፣ ምንም ይሁን ምን፣ አንድን ፕሬዝዳንት ለመግደል ሙከራ ማድረግ ፍጹም ስህተት ነው። ባይደንም ሆኑ ትራምፕ ሰብአዊ ፍጡር ናቸው። እናም ከትራምፕ ግድያ ሙከራ ጀርባ ለነበሩ ሰዎች ያ ቤተሰብ እንድንጸልይለት ና እንድናስበው ይሻል። የቅዳሜውን ጥቃት ተከትሎም የትራምፕ ና የባይደን ምርጫ ዘመቻዎች አነሳሽ የሆኑ ንግግሮችን ቃና ለዘብ አድርገዋል። ትራምፕ ለኒውዮርክ ፖስት ጋዜጣ ሲናገሩም በሥነ ሥርዓቱ መሠረት የፓርቲያቸው ዕጩ ሆነው መመረጣቸውን መቀበላቸውን አስመልክተው በነገው ምሽት ከፓርቲያቸው ጉባኤ ላይ ከሚያሰሙት ንግግር ውስጥ አገሪቱን ወደ አንድ በማምጣት ላይ ያተኮረ ሀሳብ ማካተታቸውን ገልጠዋል።